ኤስ ቢ ኤስ ሬዲዮ። ዋ ያች አድዋ ዋድዋ ሩቋ የዕለት ምሰሶ የአድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ብቻ ህልውና በትዝታሽ ብጽህና በመስዋዕት ክንድሽ ዜና አበው ታደሙ እንደገና ዋድዋ የዘራጽመ ርስቷ የደም ትቢያ መቀነቷ በሞት ከባርነት ስሬት በደም ለነጻነት ስልት አበው የተሰውብሽ ለት አድዋ የኩሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ አድዋ የክሩ ደምብ ባንቺ ጽዋ ታድማ በማዘንበሏ አጽምሽ በትንሣኤ ነፋስ ደምሽ በነጻነት ዋ ሲቀሰቀስ ትንሣኤዋ ተግ ሲል ሲንር ትቢያዋ ብር ትር ሲል ጥሪዋ ድውልም ሲል ጋሻዋ ሲያስተጋባ ከበሮዋ ሲያስገመግም ዳኛው መድፎዋ የአባ መቻል ያባ ዳኛው ያባ ነፍሶ ያባ ቃኛው የአባ በለው በለው በለው ሲለው በለው በለው በለው ዋ አድዋ አድዋ የትናንትናዋ ይኸው ባንቺ ሕልውና በትዝታሽ ብፅሕና በመሥዋዕት ክንዲይ ዝና በነፃነት ቅርስሽ ዜና አበው ተነሱ እንደገና። ዋ ዋ ያች አድዋ አድዋ ሩቋ የዕለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጭቃግ ዳሷ